the voice of America። ጦርነት በተካሄደባቸው የትግራይ ክልልና አዋሳኝ አካባቢዎች ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ ይችላል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አሳሰበ። በጎንደር በዳንሻ እንዲሁም በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ሲቪሎችን ደህንነትና ከትግራይ ክልል የተፈናቀሉ ዜጎችን ሁኔታ የተመለከተው ኮሚሽኑ አስቸኳይ ሰብአዊ እርዳታና ድጋፍ ሊቀርብ ይገባል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዘዋል። ኮሚሽኑ ከታህሳስ 6 እስከ ታህሳስ 11 2013 ዓ ምት በጎንደርና በዳንሻ ከተሞች በመገኘት ከታህሳስ 22 እስከ ታህሳስ 27 2013 ዓ ም ድረስ ደግሞ በትግራይ ክልል ደቡባዊ ዞን ጨረጨር ወዳ ውልጋና ቢሶበር መንደሮች በመጓዝ የመንግስትና መንግስት አካላትን፣ ተጎጂዎችና ሌሎች የሚመለከታቸውን አካላት በማነጋገር ያደረገውን የምርመራና የክትትል ሪፖርት ይፋ አድርጓል። ኢሰመኮ ምርመራ አካሄደባቸው ባላቸው በዳንሻ በኡምራ በቢሶበርና በውልጋ ከተሞች ጦርነቱ በሲቪል ሰዎች ላይ የሞትና አካላዊ ጉዳት ማስከተሉን አረጋግጧል። በሪፖርቱ ላይ ማብራሪያ እንዲሰጡ ቪኦኤ የጠየቃቸው የኢትዮጵያ ሰብአዊ መፍትሄ ኮሚሽን የከፍተኛ አማካሪ ወይዘሪት አልባብ ተስፋዬ ጦርነቱ በተካሄደባቸው በዳንሻ፣ በኡመራ፣ በቢሶብር እና በኡልጋ አካባቢዎች ያለ ሁኔታ ወደ ሰብአዊ ቀውስ ሊያመራ እንደሚችል ተናግረዋል። ሄደን ባየናቸው ቦታዎች ያለውን ሁኔታ የሚገልጽ ሪፖርት ነው። ከሱም ጋር ተያይዞ ደግሞ እርዳታ በጣም አሳሳቢ እና አስጊ ሁኔታ ላይ እንደሆነ እና ለሚመለከታቸው አካላት ኢትዮጵያውያኖችን እንዳለ እርዳታ እንድናደርግ እንድናገዝ የሚ የሚያደርግ ሪፖርት ነው። ጥቅል ሀሳቡን ስናይ ወይም መደምደሚያው በቂ እርዳታ የተሰጠ አይደለም የሚል ነው ወይስ ጨርሶ ሰብአዊ ድጋፍ የተደረገ አይደለም ማለት ነው? በአካባቢው እኛ በሄድንባቸው ቦታዎች ያየነው መሰረታዊ አገልግሎቶች ለምሳሌ ውሃ፣ መብራት እዚ አይነት ንትኖች የሉም ያለውነው ሁኔታ ለማሳየት እንደገና ደግሞ ተጠናክረን እንዲሰራ እና ሪቪውም እንዲያደርግ እነዚህ ሰርቪሶች ሪቪውም እንዲያደርጉ ነው። በሁመራ የመከላከያ ሰራዊት እና የአማራ ልዩ ሀይል አባላትን ጨምሮ ዘጠና አራት ሰዎች በጨርጨር ወረዳ ደግሞ ሰላሳ አንድ ስብሎች እንደተገደሉ ሪፖርቱ የገለ ሲሆን ወይዘሪት አለባ ተናግሯል። በሁመራ ላይ ያለን መረጃ ሲቪሎችን ሞተዋል። የኢትዮጵያ መከላከያ ሞቷል። የትግራይ ልዩ ኃይል ሰው ብዙ ሰዎች ሞተዋል። ግን ሲቪሎችንም ጨምሮ ማለት ነው። በተለይ ቀበሌ ሁለት የሚባለው አካባቢ ሲቪሎች ጉዳት ደርሶባቸዋል። በፍንጣሬ ዳንሻ ላይ ሲቪሎችን ሞተዋል የሚባል መረጃ እየደረሰን ነው። በእርግጠኝነት አሁን ኮንፈርም ልናደረግ አንችልም፣ ቁጥሩን ግን እንደዛ የሚባል መረጃ አለ። ጊዜያዊ አስተዳደሮችም የደረሰን መረጃ ነው ይሄ። በቢሶበርና ኡላጋ ላይ ካጆልቲዎቹ የጠቀስናቸው ሰላሳ አንድ ካጆልቲ ሲቪሎች ናቸው በውጊያ ውስጥ የሞቱ ሰዎች ናቸው። በውጊያ ተሳታፊ ነበሩ ማለት ነው። በውጊያ የሞቱ ሲባል፣ አይ ተሳታፊ አልነበሩም። ግን ያው ውጊያው ከተማ ውስጥ ሶሪ መንደር ናት መንደሮች ውስጥ የነበረ ስለሆነ ከቤትም ውስጥ ተኮስ ነበረ እና በመሀል ላይ ሰዎች እንደሞቱ ነው የሚሰማ ነው። ምርመራ በተደረገባቸው አራት ከተሞች ለሰብአዊ ቀውስ ሊጋለጡ የሚችሉ ዜጎችን መጠን ለቪኦኤ ገልጸዋል። ማጆሪቲው ውሃ የለውም፣ መብራት የለውም በቂ የምግብ አቅርቦት የለውም። ሆስፒታሉ ሰራተኞች ራሳቸው በቂ ምግብ የላቸውም። ሰው ሁመራ ላይ ነዋሪ ለሆኑት ሰዎች እርዳታ እንደሚያስፈልጋቸው ነው የሚገባ ነኛ በአጠቃላይ የዳንሻም ትንሽ ሻል ይላል፣ ግን ብዙ ደግሞ ከሆመራም ከዳንሻም የተፈናቀሉ ሰዎች አሉ እንደጠቀስ ነው። በአጠቃላይ አማራ ክልል ውስጥ ከትግራይ የተፈናቀሉት ሰባ ሶስት ሺ ነው እና ብዙ ሰው ነው፣ በጣም ከፍ ያለ ሰው እርዳታ ያስፈልጋል። እነዚህ አራቱ ከተሞች ላይ ዝርፊያ ወንጀልም እንደነበር፣ ንብረት ማውደም ችግሮችም እንደነበሩ ያሳያል። እና ዝርፊያውን ማን ነው የሚፈጽም የነበረው? ወይ ማን ነው ፈጽመው? ባለን መረጃ ሁመራ ውስጥ የተፈጸመው ወንጀል በተለያዩ አካላቶች ናቸው፣ ኢንክሉዲንግ ሚሊተሪ ወይም ልዩ ሀይል ሚሊሻ፣ እንደዚህ አይነት ስት አድርገዋል ነው የሚባለው በዳንሻ ውስጥ ደና ነው እያስፈራ ያለው ብሄር ተኮ ሀራስመንት ወይም ኢንቲሚዴሽን ነው፣ እንደዚህ አይነት ስርዓት አለ። በዛም ምክንያት ደግሞ የተሰደዱ ሰዎች አሉ። ከዛ በቢሶበር ና ላጋ ያው ሪፖርት ላይ እንደጠቀስ ነው መጀመሪያ ላይ ብዙ ዝርፊያ እንደነበረ ነው፣ በማን እንደተፈጸመ አይታወቅም። ሁመራን በተመለከተ እንደ አጋጣሚ ሆኖም በስራ ምክንያት ቆይቻ ያለኝ ሁመራ አካባቢ ና የአካባቢ ነዋሪዎችን የከተማ ነዋሪዎች አነጋግሬያቸው ነበረ። ለእነ ምንድነ ያሉኝ ዝርፊያ እንደነበር ነግረውኛል። በዝርፊያ ውስጥ ደግሞ ተሳተፉ ያሉት የእናንተ ሪፖርት ላይ እንደሚያሳየው ፋኖ የሚባል የአማራ ተወላጅ ሆነው ወጣቶች እንደሆኑ ና አንዳንድ ውስን የሆኑ የአማራ ልዩ ኃይሎችም እንዳሉበት ነግሮኛል። አሁን ግን የእናንተ ሪፖርት ላይ እንዳየሁት የአገር መከላከያ ሰራዊትና የኤሪትራ ወታደሮችም እንዳሉበት ያሳያል፣ ና ምን ነበረ ማረጋገጫችሁ? በዚህ ጉዳይ ስላስተካከልከኝም አመሰግናለሁ። ፋኖን መንሽን ማድረግ ነበረብኝ መጀመሪያ። በዋነኝነት አኪዩዝ እየተደረገ ያለው ፋኖ ኢንቮልቭድ ነው ተብሎ ነው ግን ያው እኛም እንደሰማነው ደግሞ የሲቪል ልብስ የለበሰ ሰው ቲዛር ሲታይ ጀነራሊ ፋኖ ነው ተብሎ ኮንክሉድ እንደሚደረግ ነው። ይኸኛውም አለ የመከላከያ ጀነራሊ ያለን መረጃ በጣም ዌል ቢሄቭድ እንደሆኑ ወይም እንደሚጠብቁ ነው። መከላከያ እየሰማ ነው። የተወሰኑ የመከላከያ አባላትም ግን እንደተሳተፉ ሰምተናል። ኤርትራም ወታደሮች እንደዛው አሉ በሚል ነው ወይስ ምንድነው ማረጋገጫው? ነው የጥያቄ ይቅርታ አልባ ያው ሶርሳችንን አንጠቅስም ብዙ ጊዜ ለሴፍቲም ጉዳይ መረጃ የምናቀርበው ሪላያብል ወይም ታማኝ ከሆኑ ምንጮች ነው። ብዙ ጊዜ የምናቀርበው እርግጠኛ እንኳን ሆን አናቀርብም። ምርመራውና ክትትሉ በተካሄደባቸው አካባቢዎች ያለው የጸጥታ ሁኔታ የነዋሪዎችም ሆነ ከትግራይ ክልል ወደ አዋሳኝ አካባቢዎች የተፈናቀሉ ሰዎች ሰብአዊ እርዳታ ፍላጎት እንዲጨምርና የመቋቋም አቅማቸው በአስከፊ ሁኔታ እንዲፈተን ማድረጉን የኢሰማኮን ዋና ኮሚሽነር ዶክተር ዳንኤል በቀለን ጠቅሶ መግለጫው ገልጧል። የኮሚሽኑ ምርመራ ቡድን የጎበኟቸው ተጎጂዎች በአብዛኛው በአካባቢው ነዋሪዎች ብቻ እርዳታ የተደረገላቸው መሆኑም በሪፖርቱ የተመላከተ ሲሆን በሲቪል ሰዎች ላይ የደረሰው ጉዳት የሚመለከታቸውን ላት ከፍተኛና አፋጣኝ ርብርብ የሚጠይቅ ነው በማለት ገልጧል። በተጨማሪም የኮሚሽኑ ባለሙያዎች ከጥር 2013 ዓ ምህረት ጀምሮ ለተጨማሪ ዙር የመስክ ምልክታ ወደ መቀለ ከተማና ሌሎች የትግራይ ክልል አካባቢዎች በመንቀሳቀስ በግጭት ምክንያት የተፈጠረውን የሰብአዊ ቀውስና የሰብአዊ መብት ጉዳዮችን ምርመራ በማድረግ ላይ የሚገኝ ሲሆን ስራው እንደተጠናቀቀ ተጨማሪ ሪፖርቱን ይፋ የሚያደርግ መሆኑን የኮሚሽኑ መግለጫ አክሎ አሳውቋል። ለአሜሪካ ድምጽ ራዲዮ يونا تام زابديوس هاوا سام